በቀዳሚው የቃለ ምልልስ ክፍላችን ከሰላማዊት ግዛው ጋር ስለ ውልደትና እድገቷ፣ የአውስትሬልያ የኑሮ ጅማሯዋና ከትምህርት ወደ ስራ ዓለም እንደምን እንደተሰማራች አንስተን ተነጋግረናል። ወደ ቀጣዩና የመደምደሚያ ክፍላችን ያመራ ነው፣ የሁለተኛ ደረጃ ትምህርታቸውን ሳጨረሱ ከኢትዮጵያ ወደ አውስትሬልያ የሚመጡ ወጣት ተማሪዎች ስለሚገጥሟቸው የትምህርት መሰናክሎችና እንደምን ሊወጧቸው እንደሚገቡ በማንሳት ነው። ሰላም የራሷን የሀገር ቤትና የአውስትሬሊያ የትምህርት ቤት ሞክሮ አሰናስላ በንጽጽሮሽ ታወጋለች። የመጀመሪያው ይመስለኝ፣ እስፔሻሊ በሌድሜ የሚመጡ ከሆነ እዚህ ሀገር ቋንቋ ነው እና ቋንቋ መግባቢያ ስለሆነ እኛውም ከኢትዮጵያ የመጣ ሰው ቋንቋን አንድርስታን እናደርጋለን። ሲያናግሩን እኮ እንሰማለን፣ መመለሱን የሚከብደን ግን፣ መመለሱን ደግሞ የነሱ አክሰንት ያለንም። ስለዚህ የሚያስፈራን እኒያው፣ መጀመሪያ ሲጠይቁኝ ስምሽ ማነው ወይ እንደዚህ ሲሉኝ መመለስ ይችላሉ ግን የሚያናድደኝ በእነሱ አክሰንት ስለማንመልስላቸው ወረድ አድርገው ያይኋል። ሁሉም ሰው አይደለም ግን አንዳንድ አሉ። እንግሊዘኛ እንደ ነሱ አቀላጥፈ ስለማትናገር ወደ ታች አድርገው የሚያዩ። ትምህርት ቤት ላይ አካዳሚ ላይ አብዛኛው ስፔሻሊ ከኢትዮጵያ የመጣ ሰው ወይ ከአፍሪካ የመጣ ሰው ትምህርት ላይ እንቀድማቸዋለን። ለምን እንዳልኩ ቀድመን የምንማረው ነገር ስለሆነ እሱ ፌ እንዲያረጋ ቸዋል። አንዳንድ ጊዜ ቋንቋን እንጂ ማንችለው እንደነሱ ሌላውን ነገር ቀድመን እንችላለን እና ቋንቋ ይለመዳል በየቀኑ ትምህርት ቤት ምትሄድ ከሆነ ከሰዎች ከአማርኛ ወይም ደግሞ ያንተን ቋንቋ የሚናገር ሰው ጋር ብዙ ሰዓት ካላሳለፍክ ከነጩ ጋር ወይ ደግሞ እንግሊዝኛ የሚናገረው ሰው ጋር መታሳልፍ ከሆነ አብዛኛውን ሰዓትን ትለምዳለ። ስለዚህ ቋንቋ ልምምን ነው። እኔ ከአበሻ ሶሳይቲ ጋር በየቀኑ ከዋልኩኝ ከባድ ነው መልመዱ። ለምን በአማርኛ ነው የምታወራው። ሆ አበሻ እንግሊዝኛ ማውራት አልፈለግም። ግን ትምህርት ቤት ላይ ከነጮች ጋር ነው የምትውለው፣ ስራ ቦታ ላይ ነጮችን ነው የምታገኘው። ስለዚህ ቋንቋ ሼም ሊያረገን አይገባም። እኔ የዛን ጊዜ አይዊሽ የሆነ ሰው እንደዚያ አቁሞ ቢነግረኝ ብዬ አስባለሁ። የዛን ጊዜ የነበረኝን ነገር ለምን ያናድደኛ፣ ለምን እንደነሱ አላወራም ወይ ደግሞ እነሱ ሲስቁብ፣ የበታችነት ስሜት ትሰማሃል። ና ቋንቋ መግቢያ ነው። ስለዚህ በዚህ ሀገር በረዥም ጊዜ በኖረን ቁጥር መልመድ ትችላለን። አንተ መማር ፍቃደኛ ከሆንክ ጭንቅላት እስከተከፈተ ድረስ ቋንቋ በጣም እቀላለሁ። ሁለተኛ ነገር እዚህ ሀገር በተለይ በዛ እድሜ ስትመጣ ፒር ፕሬሸር አለ። እዚያ ሀገር በተለይ የተወለዱትን ልጆች ስታይ የእኛ ሶሳይቲ ያለበትን፣ ሁሉም ሳይሆን አብዛኛው ያለበትን ነገር ስታይ ያሳዝንሃል። እዚያ ሀገር በተለይ የተወለዱ ልጆች ቋንቋ ኖሯቸው ከኛ አንድ ስቴፕ የቀደሙ ናቸው። ና ግን በቃ ጓደኞቻቸው የሚያደረጉትን ነገር ኮፒ ለማድረግ ብለው ከመስመር ሲወጡት ታያለህ አንዳንድ ጊዜ እና እሱ ትንሽ ያሳዝነኛል። የእነሱ ጥፋት አይደለም፣ ልጆች ስለሆኑ ማንም ልጅ ይሳሳታል። ግን አንዳንድ ጊዜ ቤተሰብ እዚያ ሀገር ሊያሳደግ የሚፈልገው ኢትዮጵያ እሱ እንዳደገበት ነው። እሱ ደግሞ አይሆንም፣ እዚያ ገር ለምን ኢትዮጵያ ላይ የስ ጎረቤትም የሚያድግበት አንድ አይነት አስተዳደግ ነው። አንተን ቤት እንደሱ ይሆናል። ግን እዚያ ገር የንትና ልጅ ባሳደግክበት ኢትዮጵያ ውስጥ የራስን ልጅ እዚያ ገር ማሳደግ ከባድ ነው። ስለዚህ ቤተሰብ ከልጁ ጋር በጣም ጓደኝነት ከሌለው በስተቀር ወይ ደግሞ በፍቅር ነው ያልፋል። ይሄ ነገር እንደዚህ ማስተካከል ይችላል። እንደዚህ እንደዚህ ብለህ ካላሳያቸው በስተቀር ከእነሱ ጋር በተራራክ ቁጥር ለውጭ ነው እየሰጠሃቸው የምትመጣው። ስለዚህ ፍቅር ነው ሊመልሳቸው የምችለው፣ ወይ ከነሱ ጋር ስፔንድ የምታደረገው ታይም ነው ሊመልሳቸው የምችለው፣ እንጂ በገፋያቸው ቁጥር ውጩ ይቀበላቸዋል። ውጩ ለመቀበል ደግሞ ቀላል ነው። እዚያ ሀገር ብዙ ነገር መንገድ ላይ ያገኛሉ፣ ብዙ ነገር ይሆናሉ። እና ከዛ በፊት ወላጆችም የሚሰሩት ስራ አላቸው፣ ልጆቻቸውን እዛ ከመሆኑ በፊት። ስለዚህ ሰው እዚያ ሀገር ከመጣ በእኔ እድሜ መቀየር ይችላል፣ መስራት ይችላል፣ መማር ይችላል። በጣም ብዙ ኦፖርቹኒቲ አለ ግን ያን ኦፖርቹኒቲ ለማግኘት ያንተ ፈቃደኝነት ወይ ደሞ አንተ ያን ኤክስትራ ማይል መላመድ አለብህ እንጂ ቤት ውስጥ ቁጭ ስላልን ብቻ ነገሮች ይመጣሉ ማለት አይደለም። ስለዚህ ለመቀየር ለመለወጥ ከፈለግን መውጣት አለብን። ደግሞ ሰው በሰው ነው። እዚህ ሀገር እኔ የማላውቀውን ኮኔክሽን ምናልባት የኔ ጓደኛ ያውቃል፣ ወይ ደሞ አንተ ታውቃለህ። ስለዚህ እኔ አንተን ሳገኝ ነው ከሌን እኮ ብታገኙ እንደዚህ እንደዚህ ነገር ያደርግልሻል። እና እኛ ሶሳይቲ ላይ መለመድ ያለበት እኔ የሆነ ጥሩ ነገር ካገኘው ምን ችግር አለ፣ ሌላ ሰውንም እንደዚህ አፕላይ አርግ እዚህ ቦታ ወይ ደሞ ከለጋ ሄድ ይረዳሃል፣ የሚለው ኢንፎርሜሽን በብዛት ሼር አናደርግም። ምንም ኮሚኒኬሽን የለንም። በቃ ራሴ ላገኝ ራሴ ጥሩ ቦታ ለስራ ነው እንጂ እንደዚህ። ሌሎቹ እንደዚህ አይደሉም። በጣም በእርግጠኝነት ጠንካራ ኮሚኒቲ ናቸው። ስለዚህ ይሄ ነገር ቢለመድ አለ አሁንም፣ ግን ደሞ ሞር ቢለመድ እኔ እንደዚህ ካገኘው አንተም እንደዚህ ይህንን ሰው እያናግረው እንደዚህ እንደዚህ ብሎ ሜንቶርሺፕ ቢለመድ ጥሩ ነው። ላለሁ በአንቺ በኩል ስ እንዴት ተወጣሽው ይሄንን? በእኔ በኩል እኔ መጀመሪያ እንዳልኩ የከበደኝ ቋንቋው ነበር። እና ትምህርት ቤት በገባው ቁጥር ከሰዎች ጋር ባናገርኩ ማውራት በጀመርኩ ቁጥር ከእነሱ ጋር ሞር ስፔንድ ስታደረግ ሰዓት ወደ ሰውን በግድ ታወራዋለህ ቋንቋውን። ስለዚህ እንደዛ እያልኩ ቋንቋን ለመርኩትኝ። በስራ በትምህርት ግን በኮኔክሽን ነው ለምን እኔ መጀመሪያ ሬዚሜ አልነበረኝም እንዳልኩ። የመጀመሪያ ኢንተርቪው አውስትራሊያ ስመጣ ነው። ኢትዮጵያ ተማሪ ነበርኩ። ኢትዮጵያ ስራ ካላያስክ በስተቀር ኢንተርቪው አታደርግም። ዩኒቨርሲቲ ጨርሰ ነው እንጂ እና እንደዚህ ኢንተርቪው የሚያዘጋጁ ሰዎች አሉ፣ ማልቲካልቸራል ኮንሰልቲንግ ግን። ኢቨን ላይብራሪዎች ውስጥ ስትሄድ አንዳንድ ጊዜ የሚረዱ ሰዎች አሉ፣ ሬዚሜ በነጻ የሚጽፉ ሰዎች፣ ኢንተርቪው ስኪል የሚያስለማመዱ ሰዎች አሉ በየሴንተሩ ና እዛ ሄጄ ነው እኔ ለኢንተርቪው ሬዲ ሞን የቻልኩትኝ ሬዝሜ መጻፍ የቻልኩትኝ፣ እንጂ ሬዝሜ ብቻህን መጻፍ እዚ ገር ስኪል ምን ምን እየተሰርተሃል ምናምን የሚሉትን ነገሮች በነጻ ራሱ ኮሚኒቲ ላይ ሰፖርት አድርገ ወይ ደግሞ አንዳንድ ኦርጋናይዜሽኖች አሉ ፍሪ ሰርቪስ እየሰጠ ግን ለሬዝሜ የሚረዱ ወይ ደግሞ ለስኪል የሚረዱ አሉ። እኔ መጀመሪያ ብራዘርሁድ ሁድ ሳገኝ ተከፍሎኛ አልነበረ። መጀመሪያ ቮለንተሪ ወርክ ነበር ስራ የነበረው። ከዛ በኋላ ነው ቮለንተሪ ስሰራ ውስጥ የሚወጡ ስራዎችን መጀመሪያ ለአንተ ፕራዮሪቲ ይሰጠዋል። ከዛ ነው ኢንተርቪው የምታደረገው። ስለዚህ ሰዎችን ማወቅ ቁጥር ወይ ደሞ ራስህን ኢቭን ሳይከፈልህ ለአንድ ለሶስት፣ ለአራት ወር ኢቭን ለስድስት ወር መስላት ኢትስ ኦኬ አትሊስት፣ ያን ነገር ሬዚሜ ላይ ስለምታስቀምጠው እና በኮኔክሽን ነው እንዳልከውም ሰው መለወጥ ከፈለገ በጣም ቀላል ነው፣ ይለወጣል። ግን ያንን ነገሮች ማለፍ አለባቸው። ቀላል አይደለም፣ ሲጀመር ቀላል አይደለም። ግን ገና አንድ ቦታ ሆነ ስታካረቅ ኦ ከበደን ብሎ ከመመለስ ያን ነገር ፑሽ ማድረግ ጥሩ ነገር እንትን ይልሃል። እኔ መጀመሪያ ሜትሮ ስፈተን ኢንተርቪው ሳደረግ ሁለተኛ ሶስተኛ ዙር ላይ በቃ የሚዬ ብትሆን ኖሮ አሁን ያለውበት ደረጃ አልደርስም ነበረ። ስለዚህ ተስፋ አለመቁረጥ ነው። ሁሉ ነገር አልጋ በአልጋ ይሆናል ወይ ደግሞ ኢንተርቪው ስላደርግ ወዲያ ው ስራ ታገኛለ ማለት አደለም። ግን ያንን ሁሉ ስቴጅ አልፈ ኢቨን ኖክ ባክ ቢያደርጉ ኦኬ፣ በዛ ጊዜ አደርስም ማለት ከዛ በኋላ ስራ ፕላት ታደረግም ማለት አደለም። ምናልባት ያ ነገር ላንተ አልሆነም። ስለዚህ ሌላ ዘርፎች ላይ ማየት ለመማር ዝግጁ መሆኑ ጭንቅላትን መክፈት። ይሄ ነገር ካልሆነ ኦኬ ሌላ ነገር ሞክራለሁ። ፕላን ኤ ፕላን ቢ ካልሆነ። ግን አይ ቲንክ አብዛኞቻችን አንድ ፕላን ናስብና እሱ ካልሆነ መንፈሳችን እንሰብረዋል። እንደዛ መሆን የለበትም። አንዱ ካልሆነ ኦኬ ሁለተኛው መሆን አለበት። ሁለተኛው ካልሆነ ደግሞ ሶስተኛ ይሆናል። እንደዚህ ፕላን ካለን አትሊስት አንዱ ባይሳካ ሙሉ ለሙሉ መንፈሳችን እንትን አይልም፣ አይሰበርም እና አናቁምም። ቅድም በወላጆችና በልጆች መካከል ሊኖር ስለሚገባው ግንኙነት አንስተሻል። በተለይ እዚህ ሀገር ውስጥ ተወልደው ያደጉ ልጆች ወይም እንደዚሁ እንደ አንቺ ወጣትነት እድሜ የመጡ ወይም ከአንቺም ዝቅ ባለ እድሜ የመጡ ወጣቶች ዋነኛ ችግሮቻቸው ምንድን ናቸው? በትምህርት ቤት፣ በማህበራዊ ህይወት፣ በቤተሰብ ግንኙነታቸው ወይም ኮሚኒኬሽን አስመልክቶ ያላቸው ዋነኛ ተግዳሮቶቹ ምንድን ናቸው ብሎ በወጣቶች ዘንድ ተለያው እንደ ድራግ፣ አልኮል የመሳሰሉ ሁሉ ነገሮች ያሉ እኛም ሰዎች እየገቡ ነው እዛ ውስጥ። አንድ፣ በቅድሚያ እዛ እንዳይገቡ ቅድመ መከላከል ለማድረግ በወላጆች በኩል ምን መደረግ አለበት? ሁለት፣ አንድ እዛ ውስጥ ከገቡ በኋላስ ከዛ እንዲወጡ ለማድረግ ምን አይነት እገዛ ያስፈልጋቸዋል ትያለሽ እሱ ነው የሚያሳዝነው። አሁን ፉትስክሬ ሴንት አልበንስ ስትሄድ እኛ በተለይ በስራችን ብዙ ቦታ ስለምንሄድ የምታየው ጥቁር አበሻ መሆን የለበትም ግን ጥቁርም ስታይ በዛ ቦታ በጣም ያሳዝናል። የሚያልፉበት ነገር እኔ መስለኝ መጀመሪያ ምናልባት በፈለጉት ነገር ሳይሳካላቸው ጥቅር በትምህርት ሚሆን በምን ሚሆን ድሮፕ አውት ማድረግ ቢጀምሩት፣ አይ ቲንክ ፒር ፕሬሽር ነው። ጓደኞቻቸው ይገፏቸዋል። ኦ እኔ እ እኮ እንደዚህ አድርጌ እኮ ብር አገኘው እንደዚህ ሰርቼ። ስለዚህ ረዥሙ መንገድ አያውትም ምን ችግር አለ ሾርት እከት ካገኘው ማ በዚህ ማ ገንዘብ ባገኝ ከዛ ያቺ የምትመጣው ሁለት መቶ ሶስት መቶ ብር ከጓደኞቻቸው ጋር ወጥተው ያችን ገንዘብ ያጠፉታል። ግን የሚያጠፉበት መንገድ ኖሮ የሚሄዱበት ቦታ አሁን እዚያ ሀገር በጣም ኮመን ነው። ብዙ እንዳልከው ምዳጌን አልኮል ገንዘቡ ይኖሩህ እንጂ መግዛቱ ቀላል ነው። ኢቨን እዚህ ሀገራቴክ ገንዘቡ ባይኖርህም ለጥፋት ሲሆን ማንም ሰው ይሰጥሃል። ምንም ችግር የለውም፣ አልኮል ለመግዛት አሁን እርቦኛል ብለ ከሚረዳ ይልቅ እንደዚህ አይነት ቦታ ሄደ የሚረዱ ሰዎች ይበዛሉ። ለምን እንደሆነ አይገባኝም። ስለዚህ ጓደኞቻቸውን ፕሬር አይቋቋሙትም። ኦኬ እነሱ ካሉ ግማ ፋራ የሚባል ነገር አላቸው። ኢትዮጵያ እንዴት ነው ጓደኞች የሚያደረጉትን ነገር አንሱ ፋራ ነው የሚባል ነገር አለ። ስለዚህ እሱ እንዳይሰማቸው በእሱ የተነሳ ቡሊ ስለሚሆኑ ለመመሳሰል ብለው ያደርጉታል። በዚህ ሰአት ቤተሰብ እዚያ ሀገር በብዛት እንደምናውቀው ሁሉም የራሳችንን ላይፍ ለውጠን ከዛ ደግሞ የእናት አባቶቻችንን የኢትዮጵያ ሰው ስትሆን እናት አባት ብቻ ለሚያሳስበ ክስ ታላጎታለ እሱንም ሰርቼ መለወጥ ይችላል። እዚህ ሀገር ችግሩ ሰው ረዥም ሰአት ይሰራል። በጣም ረጅም ሰዓት እንደምናውቀው። ስለዚህ ሲመጣ ምናልባት ማታ ነው ወይ ኤት ኦክሎክ ነው ወይ ናይን ኦክሎክ ነው። ልጆች በዛ ጊዜ ይተኛሉ። በጣም ላኪ ኮንክ ታገኛቸዋል አምስት አስር ደቂቃ። ስለዚህ ኑሮ ውለው እንዴት ነበረ ትምህርት እንዴት ነበረ የሚለው ኮንቨርሴሽን እንኳን አይኖራቸውም። ወይ ደግሞ ጠዋት ተወስዳቸው ለድሮፕ ታደረጋቸው ለመኪና ላይ የሚኖሩ ያች አጭር እንትናት መስራት ጥሩ ነው ለእናትና ለአባት ኦፍኮርስ ለልጆች ፕሮቫይድ ማድረግ አለ ባቸው ቤተሰብ ቤተሰብም ሀገር ቤት ላለ መርዳት አለ ባቸው ግን እዚያ ሀገር ትልቁ ልጆች እየተበላሹበት ያሉ መንገድ ወላጆች ስፔንድ ስለማያረጉ ነው ታይም ብዙ ጊዜ ረዥም ሰዓት ስራ ሁለት ትመጣለህ ከዛ ይደክ መሀል ከዛ ልጆቹ መተኛት አለ ባቸው አንተ ማረፍ አለ አለብህ። ግን አንድ ጊዜ ልጁ ያንን መንገድ ስቶ ከወጣ መመለስ በጣም ከባድ ነው። ጊዮቴ ይወስድ ባህል አይመለስም፣ አይደለም ግን ያን በፊት ያልሰጠኸውን ጊዜ አንዴ ካመለጠ በኋላ እንዴት ነው ያን ጊዜ የምታገኘው? ስለዚህ አንዳንድ ጊዜ ወይ ኦፖዚት ሺፍት መስራት በቃ ባል የልጆች ናትየው ከእሳት ምሰራ ከሆነ አባትየው ማታ መስራት አለበት። መለዋወጥ አለባቸው። አትሊስት አንድ ቤተሰብ አንድ እናት ወይ አንድ አባት መኖር አለበት ከልጆች ጋር ሁሉ ጊዜ። ስለዚህ ውሎህ እንዴት ነው የቤት ስራቸውን ተኮታትለው መሰራት ከሆነ ኢቭን አንተ ቤት ውስጥ ካለ ከጓደኞቻቸው ጋር የሚያሳልፉት ሰአት ሊሚትድ ይሆናል። አንተ በአክቲቪቲ ስለምትይዛቸው ቤት ውስጥ ወጥቶ እንደዚህ ቦታ ለመሄድ ያስቸግራል። ግን አንድ ጊዜ ልጆቹ ደግሞ ከተባላሹ በኋላ እዚህ ሀገር ምንድን ነው ላይክ ኑሯቸው ጥሩ ካልሆነ በኋላ ቤተሰብም ይሁን ኮሚኒቲ ጊቭ አፕ ያደርግባል። በጣም ትልቁ ችግር እሱ ነው። ሜንቶርሺፕ የለም፣ ወይ ደግሞ ድራግን አልኮል ሪሃብ አትወስዳቸውም፣ ወይ ደግሞ ብትወስዳቸውም አንድ ሁለት ጊዜ ነው። ከዛ በኋላ ካልሆነ ኦ በቃ ሞክረናል። ግን ሪሀብ አንድ ሁለት ጊዜ የሚሆን ነገር አይደለም። ነጮችም እንደምናነባውም ከሆነ ሪሀብ አንድ ሰው ይቀየራል ብለህ ካስገባ ኸው ኮንሲስተንስ መሆን አለብ። ለምን አንድ ጊዜ በነገሮች አዲክት ከሆንክ ለመቀየር ጊዜ ይፈጃል። አንድ ጊዜ አዲግት ለመሆን በጣም አጭር ሰዓት ነው የሚፈጅብህ፣ ግን ያንን ነገር ለመተው እየቀረፉ ለማንሳት ጊዜ ይወስዳል። ስለዚህ አንድ ጊዜ ወስደኸው ምናልባት ላይሳካ ይችላል፣ ሁለት ጊዜ ወስደኸው ላይሳካ ይችላል። ሶስት፣ አራት፣ አምስት እስከ አስር ጊዜ እንሞክራለን ወይ ያን ሰውየ ለመመለስ ወይም ያችን ልጅ ለመመለስ። ለምን አንድ ጊዜ ያንን ሌብላቸውን ካለፉ ከባድ ነው። ስለዚህ ሪሀብ ሴንተሮች አሉ። በእርግጥ በጣም ሊሚትድ ነው፣ እዚህ ቪክቶሪያ ውስጥ ብዙም የላቸውም። ግን አትሊስት ያሉበትን እንደ ኮሚኒቲ ምንድን ነው የምናደርገው? ክርስቲያን ኮንክ ቸርቾች ምን እያረጉ ነው ያሉት፣ ሙስሊም ኮንክ ደግሞ መስጊዶች ምን እያደረጉ ነው ያሉት የሚለውን ነገር ማየት አለብን። ለምን እንደ ኮሚኒቲ ስታዩ ልጆች ላይ ወጣቱ ላይ ካልተሰራ ነገ እኛ ስናረጅ ኔክስት ጀኔሬሽን የሚባል የለም። ስለዚህ ኔክስት ጀኔሬሽን ኢትዮጵያ የዚህ ሀገር የዛሬ ሀያ አርባ ስልሳ መቶ ዓመት ማየት ከፈለግ ወጣቶች ላይ መስራት አለብን። እንዳልኩ ቅድም ልጆች አይሳሳቱም አይደለም። መጥፎ መንገድ ላይ ይሄዳሉ፣ ግን መጥፎ መንገድ ላይ ከሄዱ በኋላ እንዴት እንመልሳቸዋለን የሚለው ነገር ነው። ስለዚህ ወላጅ ሞር ለልጆች ሰዓት የሚሰጥ ከሆነ ሮንግ ና ራይቱን ማሳየት አለብህ። ለምን ልጆች አያውቁም። መጽሐፍ ቅዱስ ነው የሚለው ልጆች በሚሄዱበት መንገድ ምራቸው ነው የሚለው ካልሆነ ግን መቅጣት አለብህ። ለምን የተሳሳተ መንገድ ላይ ከገቡ በኋላ ወይኔ ማለቱ ብዙ ላይ ጥቅም ይችላል። ስለዚህ መጀመሪያ ከዛ በፊት የምወስደው ስቴፖች ምንድናቸው? ሽፍቴን መቀነስ ካለብኝ መቀነስ አለብኝ። ለምን እነዚህ ልጆች ከአንተ ጋር ምናልባት እስከ አስራ ሁለት እስከ አስራ ሶስት አመታቸው ነው ሞር ታይም የሚፈልጉ። አንድ ጊዜ ቲነጀሮች ከሆኑ ዳሴት ሀይ ስኩል ነው በራሳቸው ላይፍ ቢዚ ይሆናሉ። ግን አትሊስት የመጀመሪያ መሰረታቸውን ከአንድ እስከ አስራ ሁለት አመታቸው ኢንቨስት ካላረግ ከዛ በኋላ ኢንቨስት የምታደርገው ነገር ብዙም ተቀባይነት አኑረም። ፍቅር ይፈልጋሉ። ከአንተ ጋር ሰአት ማሰለፍ ይፈልጋሉ። እሱን ነገር ትንሽ እያሉ ካላስተካከልክ በስተቀር አንዴ ካደገው በኋላ ልጆቹም ይጠይቃሉ፣ የት ነበርክ እስከዛሬ አይነት ነገር። ስለዚህ እንደዚህ ሪሃቦች ላይ መስራት፣ በየቤተ ክርስቲያኑ መስራት፣ ልጆች የት ነው ያሉት? ምን እያደረጉ ነው ያሉት? ፒር ፕሬሽር ምን ላይ ነው ያለው? ትምህርትስ የሚፈልጉት እንዴት ነው? እዚያ ገርም አሁንም አለ። አንዳንድ የኛ ማህበረሰብ አለ፣ ልጆቹ ስቲል እንደዛ እንዳልኩ ዶክተር ሎየር ቢሆኑ በጣም ጥሩ ነው፣ ግን ፍላጎታቸው ነው ወይ ለምን እኔ ብዙ ማውቃቸው ሰዎች አሉ። እዚህ አገር ዩኒቨርስቲ ገብተው እንደዚህ ዶክትሬት ወይ ሎየር ለማጥናት ድሮፓውት የሚያደርጉ ከዛ በኋላ የማይሆን ስራ ይሰራሉ። ለምን የማይፈልጉትን ነገር። ስለዚህ ልጄ ምን ይፈልጋል አይኖ። እንደዛ ተምረውልን የስ ብዙ ነገር ይከፍላቸዋል። ጥሩ ነገር ይኖራሉ። ግን ፍላጎቱ ካልሆነ እኔ አላየሁም መግፋቴን። እኔ ወደፊት ልጅ ቢኖረኝ ፍላጎቱን ጠይቃለሁ። ትመራቸዋለሁ። ይሄ ነገር ብትሰራ ጥሩ ነው ትላቸዋለሁ። ግን ኢንተረስቱ ከሌላቸው ምንም ጥቅም የለውም። በኋላ ሄክስ ነው የሚከፍሉት። ዴት አለባቸው ዩኒቨርስቲ የተማሩትን ስለዚህ ልጆችን ማዳመጥ እኔ በነጮቹ ከምቀናባቸው ካልቸሮች በጣም ኦፕን ናቸው። ልጅና አባት ወይ እናት ሲያወሉ ቤት ውስጥ ጥራት ሲበሉ ቤት ውስጥ ኮንቨርሳሽናቸው ኢዚ ነው። አሁ እንደዚህ ነው፣ እንደዚህ ነበረ፣ እንደዚህ ኦፕን ናቸው። ያ ነገር በእኛ ሶሳይቲ መለመድ አለበት። ልጅ የመን ይፈልጋል? ምን መሆን ይፈልጋል? እሱን ጠይቀ ነው። ከዛ በኋላ ኦኬ ኤሌክትሪሻን ሆናለው እኮ ቢልክ እዚህ ሀገር ብዙ ፋሲሊቲ አለ ኤሌክትሪሻን እንዲሆን አስራ ሁለተኛ ኩል ከጨረሱ በኋላ እሱን አትሊስት ጋይድ ስቴፕ በስቴፕ ጋይድ መስጠት ካልሆነ ግን እንዳልከው ልጆቹን ታጣቸዋለክ። በእርግጥ አንቺ ገና ወጣት ነሽ፣ ረጅም ጊዜ ከፊትሽ ያለ። የወደፊት ህይወትሽ አውስትራሊያ ውስጥም ሆነ ወይም ሀገር ቤት ያለሽ እቅድ ምንድን ነው? ወይም ህልምሽ ምንድን ነው? ወይም እንግዲህ ህልሜ፣ በእርግጥ እኛ እናልማለን፣ እግዚአብሔር ነው የሚያሳካው። ግን እንደ ሰው የምትመኘው እንደዚህ ማድረገው ቢኖረኝ ወይ ባረገው ብትለው የምትመኘው ነገር አለ አንደኛ በስራ መጠንከር ፈልጋለሁኝ። አሁን ባለሁበት ፖዚሽን መቀጠል አልፈልግም። አፕዴት ማድረግ ፈልጋለሁኝ፣ መቀየር ፈልጋለሁኝ፣ በካምፓኒ ውስጥ ማድረግ ፈልጋለሁኝ። እንደዚህ የሚጠይቁኝን አበሾች እንደዚህ አይነት እንዴት ስራ ገባሽ? አሁን በጣም ብዙ የሚጠይቁን ሰዎች አሉ። ትሬን ላይ ሲያዩኝ አበሻነሽ እንደዚህ የሚሉ ሰዎችን እነሱን ሰዎች ብረዳቸው፣ መንገዶችን ባሳያቸው፣ አት ሊስት ኢንተርቪው እንደዚህ እንደዚህ ነው እንደዚህ ያለ ብለ ጋይድ እንታረጋቸው ለምን ሰው እዚ ሀገር እንትማይለው ኢንፎርሜሽን ስለማን ለዋወጥ ነው እንዳልኩ እኔ አሁን ሜትሮ ስራ እንዳለ አላውቅም ነበር፣ ካውንስል እስከምጀምር ድረስ። ከዛ ከነጮቹ ጋር ሰውራ ነው ሜትሮ ኮ ጥሩ ነው ምናምን ከሰው ሰምቼ ነው፣ ሰው በሰው ነው አፕላይ ያደረግኩትኝ። ኦኬ ጥሩ ከሆነማ ለምን አልሞክረውም ብዬ ካምፓኒ ውስጥ ማድረግ እፈልጋለሁ። አሁን ባለሁበት ፖዚሽን ላይ እኛ ጋር ደግሞ ትልቁ ነገር ማደግ እስከፈለክ ድረስ ኦፖርቹኒቲ አለ፣ ይሰጡሃል። አንተ መስራት መለወጥ እስከፈለክ ድረስ በሱ መለወጥ ይፈልጋለሁ። ወደፊት እንግዲህ ሪታይር ስናደርግ ወይ እዚህ ወይ ኢትዮጵያ፣ እኔ እድሜው ከሰጠኝና ሪታይር ማድረግ የምፈልገው ኢትዮጵያ ነው ከተቻለ በዛን ጊዜ እዚህ ሀገር እውነት ነው ጥሩ ነገር አለው። ግን አይ ቲንክ የሆነ እድሜ ላይ ስትደርስ ወደ ሀገር ቤት መመለሱ ይቀላ የሆነ ነገር ካለክ እዛ የምትተዳደርበት ነገር ካለክ እና የምትኖር ከሆነ ወደዛ መሄድ ፈልጋለሁ። ግን ዋና ወቅዴ እንደዚህ ሰዎች ጠይቁኝ፣ እንዴት ስራ አገኘሽ፣ እነሱን ኢንፎርሜሽን አስማች አስፖስብል እኔ ኢንፎርሜሽን መስጠት ፈልጋለሁ። እዚህ ቦታ ሂዱ፣ እንትና በዚህ ነገር ይረዳችኋል፣ እዚህ ቦታ እንደዚህ ሂዱ ማለት ፈልጋለሁኝ። መልካም። ሰላማዊት ግዛው ስለ ቃለ ምልልሱ እናመሰግናለን። የቅድሽ የባለሽበት መስሪያ ቤት ለእድገት እንድትበቂ ምኞታችን ነው። እንደዚሁም የጡረታ ጊዜሽን ሀዋሳ ላይ ወይም አንዱ የመረጥሽ ስፍራ ላይ እንደምታሳልፊ ተስፋ እናደርጋለን። ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።